አጤ ምኒልክና ጣሊያኖች። ጸሐፊ በዕደ ማርያም እጅጉ ረታ፣ ተራኪ ራሄል አበበ። አጤ ምኒልክና ኢጣሊያኖች። ኢትዮጵያ ጥንታውያን ከሚባሉት ሀገሮች አንዷ ስትሆን ከአምስት ሺህ ዓመት ያላነሰ ታሪክ አላት። በእነዚህ ዘመናት ቀደምት አባቶቻችን ሰርተው ትተውልን ካለፉት ሥራዎች መካከል የአክሱም ሐውልት፣ የላሊበላ ቤተ መቅደስ ሕንፃዎች፣ የጎንደር ቤተ መንግሥቶች ለምስክርነት የሚጠቀሱ ናቸው። ባለፉት በእነዚህ ዘመናት ሀገራችን የእርስ በርስ ጦርነትና ከውጭ በመጡ ወራሪዎች ብዙ ቅርሶች ወድመዋል፣ የሰው ሕይወትም ጠፍቷል። ከዚህ ሁሉ ፈተና በኋላ በ 18 ኛውእና 19ኛው ምዕት ዓመት ሀገራችን ዘመነ መሳፍንት በመባል የሚታወቀው ጊዜ ውስጥ ገባች። ያ ወቅት ደግሞ አውሮፓውያን አፍሪቃን እንደ ቅርጫ ስጋ ለመከፋፈል ወስነው ዘመቻቸውን የጀመሩበት ወቅት ነበር። በዚያ ወቅት ይህች በዘመነ መሳፍንት አገዛዝ ኃይሏ የተዳከመችውን ሀገር መልሶ አንድ ለማድረግ የቋራው አንበሳ ካሳ ኃይሉ በኋላ ዳግማዊ አጢ ቴድሮስ ተብለው የነገሱት ተነሱ። አጼ ቴዎድሮስም በእነዚህ መሳፍንት ላይ በመዝመት ድል አድርገው ሀገራችን ኢትዮጵያ ተመልሳ እንደ ቀድሞ አንድ እንድትሆን መንገዱን ከፈቱ። ባደረጉት ዘመቻም አንድ ቀን ድል ሆነው የማያውቁት ንጉሠ ነገሥት ከአውሮፓውያኑ ጋር በተፈጠረው ችግር የእንግሊዝ ጦር እስረኞችን ለማስፈታት በዘመተባቸው ጊዜ እጃቸውን ለወራሪው ጦር መስጠትን እንደ ውርደት ቆጥረውት መቅደላ አፋፍ ላይ ሽጉጣቸውን ጠጥተው የክብር ሞት ጽዋን ተቀብለዋል። ይሁን እንጂ አጼ ቴድሮስ ከሞቱ በኋላ የተነሱት ነገስታት እሳቸው የጀመሩትን ዓላማ በመከተል ኢትዮጵያ ተመልሳ አንድ እንድትሆን አድርገዋል። ከአጤ ቴዎድሮስ ቀጥለው የነገሱት አጤ ዮሐንስ አራተኛ ሲሆኑ በእሳቸው ዘመን የሸዋው ንጉሥ ሚኒሊክና የጎጃሙ ንጉሥ ተክለ ሃይማኖት ግዛቶቻቸውን እንደያዙ የአጤ ዮሐንስን የበላይነት አሜን ብለው ተቀብለው እውቅና ሰጥተዋል። ይሁን እንጂ በየበኩላቸው በቀጥታ ከውጭ ሀገር መንግስታት ጋር ቀጥታ ግንኙነት ያደርጉ እንደነበር የታሪክ መዛግብት ያስረዳሉ። አውሮፓውያን የአፍሪቃ ምድር እንደ ቅርጫ ስጋ በሚቀራመቱበት በዚያ ወቅት ኢጣሊያ በበኩሏ በባህረ ነጋሽ በተባለው እነርሱ ግን በኋላ ኤርትራ የሚል ስም የሰጧት የቀይ ባህር ጠረፍ ላይ እግሯን ተክላ ነበር። እንደ ልቧ ለመስፋፋት ግን አጼ ዮሐንስ እንቅፋት ስለሆኑባት የወሰደችው አማራጭ ከሌሎች ነገስታት፣ ንጉስ ምኒልክና ንጉስ ተክለ ሃይማኖት ጋር ጥሩ የወዳጅነት ግንኙነት መፍጠር ነው። ይህም ኢጣሊያ ወደፊት አጼ ዮሐንስ ላይ ስትዘምት እንዲተባበሯት ለማድረግ በማሰብ ነበር። ዋናው ሀሳብ ይህ ሆኖ ሳለ ነገር ግን በአሰብ ወደብ ስለሚገቡ እቃዎች ቀረጥና በሸዋ ስለሚኖሩ ኢጣሊያኖች ሁኔታ ለመነጋገር ፔትሮ አንቶኖኒ መልእክተኛ ሆኖ ወደ ንጉሥ ሚኒሊክ በ21 ሜ 1883 ዓ ም በመምጣት ውል ተፈራረመ። ንጉሥ ሚኒሊክም ወደፊት በአጤ ዮሐንስ ላይ ለመዝመት እንዲያስችላቸው የጦር መሣሪያ እንዲገዙ ተስማሙ። ኢጣሊያኖችም በእውነት ንጉሥ ሚኒሊክ በአጼ ዮሐንስ ላይ ይዘምታሉ ብለው ስላመኑ ተጨማሪ የጦር መሣሪያ በመስጠትና እንዲሁም ብዙ ብድር በመፍቀድ የንጉስ ሚኒሊክ ጦር ይበልጥ እንዲጠናከር አደረጉት በዚህ መሃል አጼ ዮሐንስ እንግሊዞች በስምምነታቸው መሰረት ምጽዋን ለኢትዮጵያ በማስረከብ ፈንታ ለኢጣሊያ መስጠታቸውን ንጉስ ሚኒሊክ እንዲያውቁት አደረጉ። ንጉስ ሚኒሊክ አንቶሎኒ በአስቸኳይ ጠርተው ሁኔታውን እንዲያስረዳ ለጠየቁት የሰጣቸው መልስ ስላላረካቸው ከዚያን ጊዜ ጀምሮ በጣሊያኖች ላይ ጥርጣሬ አደረባቸው እንደ አውሮፓውያን አቆጣጠር ሚያዝያ 1889 ንጉስ ሚኒሊክና እቴጌ ጣይቱ ወሎ ላይ ውጫሌ በሚባለው ቦታ ሳሉ አጼ ዮሐንስ መተማ ላይ መሞታቸውን ሰሙ። በአጋጣሚ ሆኖ አንቶኖኒ ተጨማሪ የጦር መሳሪያ ይዞ ሲመጣ ንጉስ ሚኒሊክ እንጦጦ ስላልነበሩ ውጫሌ ሄዶ አገኛቸው። አንቶኖኒ ንጉሱ ወደ መናገሻ ከተማቸው እስኪመለሱ ድረስ መታገስ አቅቶት ወደ ውጫሌ ሄደው በኢጣሊያኖች የተረቀቀውን ውል ለማስፈረም ነበር። ሀያ አንቀጽ ያለውን ይህን ውል ንጉሥ ምኒልክና እንዲሁም በንጉሥ ኡምቤርቶ ስም አንቶሎኒ አንቶኖኒ ሆኖ ፈረሙ። ይህ ውል በተፈረመበት ቦታ ስም የውጫሌ ውል ተባለ። ይሁን እንጂ ከዚህ ውል ውስጥ አስራ ሰባተኛው አንቀጽ አማርኛው የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግሥት አጋዥነት መላላክ ይቻላቸዋል ሲል የኢጣሊያንኛው ደግሞ የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ግንኙነት በኢጣሊያ መንግሥት አማካኝነት ማድረግ ይገባቸዋል ይላል። ይህ አንቀጽ ውሎ አድሮ በሁለቱ ሀገሮች መካከል የአድዋ ጦርነት ተብሎ ለሚታወቀው መነሻ ምክንያት ሆኗል። ንጉሥ ምኒልክ የውጫሌ ውል ሮም ላይ ሲጸድቅ በቦታው እንዲገኙ ራስ መኮንን ወልደ ሚካኤልን ወደ ኢጣሊያ ላኳቸው። እሳቸውም ሮም ደርሰው በቬኒሲያ ቤተ መንግስት ተገኝተው ሁሉ ከመጽደቁ በፊት እንደ አውሮፓውያን አቆጣጠር ኦክቶበር 1 ቀን 1889 የኢጣሊያ ግዛት ድንበር የሚጸናው በዚያሽ ቀን የኢጣሊያ ጦር ባለበት ቦታ ላይ ነው የሚል ተጨማሪ ውል እንዲፈርሙ አደረጓቸው። የኢጣሊያን መንግስት ይህን ያደረገውም በዚያ ወቅት በጦርነት ተዳክሞ የነበረው የራስ መንገሻ ሰራዊት አቅም እንደሌለ አውቆ ወደ ትግራይ ግዛት ዘልቆ በመግባት ብዙ ቦታዎችን ይዘው ስለነበር ነው። ውሉም እንደጸደቀ ኢትዮጵያ በኢጣሊያ ስር ናት የሚል ጽሑፍ በየጋዜጦቹ ላይ ታትሞ ወጣ። ይህንኑ መልእክት የኢጣሊያኑ ጠቅላይ ሚኒስትር ክሪስፒ ኦክቶበር 11 ቀን 1889 ለአሜሪካና ለ12 አውሮፓ መንግስታት አስታወቀ። ንጉሥ ምኒልክ አጼ ዮሐንስ ከሞቱ በኋላ ምንም ጊዜ ሳያጠፉ ንጉሠ ነገሥት መሆናቸውን በመላው ኢትዮጵያ አዋጅ አስነገሩ አዋጁንም የያውራጃው ገዢዎች ንጉሥ ተክለሃይማኖትን ጨምሮ ሁሉም አሜን ብለው ተቀበሉ ስርዓተ ንግሥናቸውን አስመልክቶ ለኢጣሊያን ለእንግሊዝ ለጀርመንና ለፈረንሳይ መንግሥታት ደብዳቤ ላኩ እንደ አውሮፓ አቆጣጠር ኖቬምበር 1889 ዓ.ም ንጉስ ንጉሥ ሚኒሊክ በእንጦጦ ማርያም ቤተ ክርስቲያን በሊቀ ጳጳሱ በአቡነ ማቴዎስ እጅ ተቀብተው ምኒልክ ንጉሠ ነገሥታት ዘኢትዮጵያ ተብለው ነገሱ። ከስርዓተ ንግሳቸው በኋላ በወሩ ራስ መንገሻንና ራስ አሉላን ለማሳመን ወደ ትግራይ ዘመቱ። እዚያም ሲደርሱ ኢጣሊያኖች በውጫሌ ውል ከተጠቀሰው ግዛት አልፈው ሌሎች ከተሞችን መያዛቸው አንሶ በጃንዋሪ 29 ቀን 199 ዓ ም በጄኔራል ኦሬሮ የሚመራው ጦር አድዋንና አክሱምን ያዘ። አፄ ምኒልክም በፌብሯሪ 23 ቀን 1990 ዓ ም በቀጥታ ወደ መቀሌ በመሄድ ጄኔራል ኦሬሮ ለምን እነዚህን ከተሞች እንደያዝ አስጠየቁ። ጄኔራሉም ወደ እነዚህ ከተሞች የገባው ግዛት ለማስፋፋት ሳይሆን የተራቡትን ለመመገብ ነው በማለት የማይመስል ምክንያት ሰጠ። አጤ ምኒልክም እዚያው መቀሌ ያሉ የውጫሌን ውል ሲጸድቅ ለመገኘት ወደ ሮም ሄደው የነበሩት ራስ መኮንን ብዙ የጦር መሳሪያ ይዘው ሲመለሱ እዚያው አግኝተው ድንበርን በተመለከተ ሌላ ተጨማሪ ውል እንደፈረሙ እና ኢጣሊያኖች ኦክቶበር አንድ ቀን አሉበት ቦታ እንደሆነ አስረዱ። አጤ ምኒሊክ ደግሞ ከሌሎች እንደተረዱት ኢጣሊያኖች ከተባለው ቀን በፊት ቀደም ብሎ በውጫሌው ውል ከተጠቀሰው ድንበር አልፈው ገብተው መሬት እንደያዙ አስረዱ። አጤ ሚኒሊክም ኢጣሊያኖች ራስ መኮንንን እንዳታለሏቸው ቢገባቸውም ኢጣሊያኖች ከያዟቸው ቦታዎች በቶሎ ለቀው እንዲወጡ አዘዟቸው። ኢጣሊያኖች ግን ከአድዋ፣ ከአክሱም ለቀው ወጥተው በኦክቶበር አንድ ከያዙት ቦታ ላይ ቆሙ። አጤ ሚኒሊክም ወደ መናገሻ ከተማቸው ተመልሰው ድንበርን በተመለከተ ውይይቱን ቀጠሉ። ይህ በእንዲህ እያለ ስለ ሥርዓተ ንግስናቸው ደብዳቤ የጻፉላቸው እንግሊዝና ጀርመን ለአጤ ሚኒሊክ በጻፉት መልስ ላይ በውጫሌ ውል መሰረት ግንኙነታችን በቀጥታ ሳይሆን በኢጣሊያን በኩል ሊሆን እንደሚገባ አስረዱ። ይህ ደግሞ አጤ ሚኒሊክን ይበልጥ አስቆጣ። አንቶሎኒን የተካው ሳሊም ቢኒም የአስራ ሰባተኛውን አንቀጽ እንዲያብራራ ሲጠየቅ በአማርኛውና በጣሊያንኛው መካከል የትርጉም ልዩነት እንዳለ ያወቀው ያኔ ነበር። አጤ ምኒልክም ለሳሌም ቢኒ ግልጥ ባለ አማርኛ ይህች ሀገር እኮ የኔ ናት፣ የማንም አይደለችም፣ ማንም ደግሞ ሊወስዳት አይችልም በማለት ተናግረው በሴፕቴምበር 1990 የውጫሌ ውል እንዲሻሻል በማለት ደብዳቤ ላኩ። የኢጣሊያን መንግስትም ውሉ እየተበላሸ መሄዱን በመረዳት አንቶሎኒ መልሶ ላከው። አንቶሎኒም በዲሴምበር 17 ቀን 1890 እንጦጦ ደርሶ 17ኛው አንቀጽ ተበላሽቷል ወይም ተሳስቷል የሚለውን ኢጣሊያ አትቀበልም። በዚህ ጉዳይ ማንም ሊያስገድዳት አይችልም፣ ምክንያቱም ክብሯን የምትጠብቅ አገር ናት በማለት የጣሊያንን አቋም አጠንክሮ ሲናገር፣ እቴጌ ጣይቱ አቋርጠውት አንተ የምትለውን አንቀጽ በአማርኛ የተጻፈውን ምን እንደሚል ለመንግስታቱ አሳውቀናል? አንተ እንደምትለውም እኛም ክብራችንን እንጠብቃለን። እናንተ የምትመኙት ኢትዮጵያ በእናንተ ስልጣን ስር እንድትሆን ነው። ይህ ደግሞ ለምን ጊዜም የማይሆን ነገር ነው አሉት። አንቶኖኒም የውጫሌ ውል ለአምስት ዓመት ሲሆን አሁን የቀረው ደግሞ ሶስት ዓመት ብቻ ስለሆነ ለማንኛውም ይህ የቀረው ጊዜ እንዳለ ይለፍ አለ። አጤ ምኒልክም እንዲህ አይነቱ ውል እንኳን ሶስት ዓመት ሶስትም ቀን አያድርም፣ ይልቁንስ አሁኑን ይሻሻል አሉት። አንቶኖኒም ደጋግሞ ለትንሽ ጊዜ ብለን አንጣላ የውሉ ጊዜ ሲያልቅ ይህን አንቀጽ ልናሻሽለው እንችላለንና አሁን አስራ ሰባተኛው አንቀጽ አይነሳ ይቅር አለ አስተርጓሚም አቶ ዮሴፍ ቀበል ላድርገው አስራ ሰባተኛው አንቀጽ አይነሳ ይቅር ብለው ተረጉሙ አጼ ምኒልክም ትርጉሙን ሲሰሙ ድሮስ ቢሆን እኔ ያልኩት አስራ ሰባተኛው አንቀጽ እንዲቀር አልነበረምን አሁን እሺ ይቅር ይሰረዛሉ በዚህ አባባል ሁለቱም ስለተደሰቱ ቃሉ እንደገና በአማርኛ 17ኛው አንቀጽ ተሰርዟል የሚል በሁለት ወረቀት ላይ ተጽፎ አንዱ ለኮንት አንቶኖሊ ሲሰጥ ሌላው በቤተ መንግስቱ እንዲቀመጥ ተደረገ። በማግስቱም ይህን ጽሑፍ ወደ ኢጣሊያንኛ ሲያስተረጉመው 17ኛው አንቀጽ ተሰርዟል የሚል ሆኖ አገኘው። ወዲያውም ተደናግጦ፣ ተናዶ ወደ ቤተ መንግስት በመሄድ ለምን ተሰርዟል የሚል ቃል ተጻፈ ብሎ ጠየቀ። አጤ ምኒልክም ሁለታችን ተነጋግረን አንተ ወደህ የተጻፈ ነው እንጂ እኛ የጨመርንበትም የቀነስንለትም ነገር የለም አሉ። ክርክሩ እየሰፋ ሲሄድም የውጫሌ ውል የተዋልንበት በፈረንሳይኛ ቋንቋ የተጻፈው ይታይልኝ አለ። እቴጌጣይቱ ግን እኛ የምናውቀው በአማርኛ የተጻፈውን እንጂ ያንተን የፈረንጅ ቋንቋ እኛ እናውቅም። አንተ ግን የእኛን ቋንቋ ታውቃለህና በአማርኛ የተጻፈውን እየው አሉት። በዚህ ጊዜ አንቶኖኒ ተናዶ አዲሱን ውል ቀዳዶ ወዲያውጣልና ውሉን የኢጣሊያ መንግስት በጦር ኃይል ያስከብረዋል በማለት እየተቆናጠረ ተናገረ። በዚህ ጊዜ እቴጌ ሳቅ ብለው የዛሬ ሳምንት አድርገው፣ በዚህ ለአንተ የሚደነግጥ ሰው የለም። ሂድ፣ የፎከርክበትን አሁኑኑ አድርገው፣ እኛም የመጣውን እንመልሰዋለን። እግሩን ለጠጠር ደረቱን ለጦር ሰጥቶ አገሩን የማያድን ሰው የሌለ እንዳይመስልህ። ደሙን አፍስሶ ለአገር መሞት ጌጥ ነው እንጂ ሞት አይባልም። አሁኑን ሂድ አይምሽብህ። የፈክርክበትን ባሻ ጊዜ ታደርጓለህ እኛም እዚያ እንጠብቅሃለን። እኔ ሴት ነኝ፣ ጦርነት አልወድም፣ ግን እንዲህ አይነቱ ውል ከመቀበል ጦርነትን እመርጣለሁ አሉት። አጤ ምኒልክ የውጫሌ ውል በተዋውሉ በአራተኛው ዓመት ለአውሮፓ ኃያላን መንግሥታት የውጫሌ ውል ማፍረሳቸውን የካቲት አራት ቀን 1885 ወይም ፌብሩዋሪ 1893 በደብዳቤ አስታወቁ። በዲሴምበር 1893 በጠቅላይ ሚኒስትርነቱ ቦታ ላይ ተመልሶ የተቀመጠው ክሪስፒ አንቶሎኒን የውጭ ጉዳይ ሚኒስትር ጸሐፊ ጀነራል ባራቴሪን ደግሞ አዲሱ የኤርትራ ገዥ አድርጎ ሾማቸው። ጀነራል ባራቴሪ 1894 መጨረሻ ላይ ጦሩን እየመራ ወደ ትግሬ ግዛት ዘልቆ በመግባት ከተማዎቹን መያዝ ጀመረ። ጀነራል ባራቴሪ 1895 በበጋው ወራት ለእረፍት ወደ ሮም በሄደ ጊዜ በጣሊያን ፓርላማ ተገኝቶ ንግግር ከማድረጉ በፊት አባላቱ ከመቀመጫቸው ተነስተው የደመቀ ጭብጨባ በመስጠት ተቀብለውታል። ንጉሥ ኡምቤርቶም ድል አድረጊው ጀነራል ባራቴሪ በማለትና በማድነቅ የጣሊያን ኃይልን የሰለጠኑ የበላይነት ኋላ ቀር በሆኑ ላይ በማለት አወድሰውታል። ጀነራል ባራቴሪም በንግግሩ ላይ በጥቅምት ወር ጦርነት ይኖራል የእኛ የሰለጠነው 10 ሺ ጦር ከ20 እስከ 30 ሺህ የሚደርሰውን ያልሰለጠነ የኢትዮጵያ ጦር በቀላሉ አሸንፏል። የኢትዮጵያውያን ንጉሥ በቀፎ አድርጎ ሮም ያመጠዋል ሲል በኩራት ተናገረ። በቅኝ ግዛት መስፋፋት ምኞት ህልም የሰከረው ፓርላማም ንግግሩን ከሰማ በኋላ የጀኔራሉ ዓላማ እንዲሳካለት ለሺህ ተጨማሪ ወታደሮች መቅጠሪያ በጀት አጻደቀለት። ጀነራል ባራቴሪም በሴፕቴምበር 26 ቀን 1895 ተመልሶ ምጽዋ ገባ። አጤ ሚኒሊክን የውጫሌውን ውል ማፍረሳቸውን ለአውሮፓ ኃያላን መንግሥታት ካሳወቁ በኋላ የትግሪ ህዝብ እነዚህን ወራሪዎች ታጥቀ ተነሳ እናስወጣ በማለት አዘዙ። ጀነራል ባራቴሪ 25ሺህ የሚሆን ጦሩን ይዞ ወደ ትግራይ ግዛት ዘልቆ በመግባት ወደፊት እየገፋ እያሸነፈ መቀሌን አዲግራትንና አድዋን በኦክቶበር 9 ቀን 1895 ዓ.ም ያዘ። የኢጣሊያን ጦር ወዲያውኑ የአምባላጌን ተራራ ይዞ ምሽጉን መስራት ቀጠለ። ሜጀር ቶዚሊም በዚያ የሰፈረው ጦር አዛዥ ሆነ። የተሸነፈውም የራስ መንገሻ ጦር እያፈገፈገ ከትግራይ ወጥቶ ወሎ ወደ ራስ ሚካኤል ዘንድ መጥቶ ሌላው የኢትዮጵያ ጦር እስኪመጣ በዚያ ተቀመጠ ብሉ ንጉሠ ነገሥት አጤ ምኒልክም የውጫሌውን ውል ሲያፈርሱ ከኢጣሊያኖች ጋር ጦርነት የማይቀር መሆኑን አውቀውት ስለነበር ወታደሮቻቸውን ማዘጋጀትና ዘመናዊ የጦር መሳሪያዎችን ከራሺያና ከፈረንሳይ በጅቡቲ በኩል ማስመጣት ቀጠሉ። በ1895 በአጠቃላይ ለዚህ ጦርነት ዝግጅት አጤ ሚኒሊክ ከ70 እስከ 100 ሺህ የሚደርስ ዘመናዊ ጠመንጃ እና 5 ሚሊየን ጥይት መግዛት ችለው ነበር። የክተት አዋጅ ድንበር ጥሶ የመጣውን ወራሪውን የኢጣሊያ ጦር አስመልክቶ ለመነጋገር በሴፕቴምበር 1895 አጤ ሚኒሊክ በያውራጃው ያሉትን ሀገረ ገዢዎች ለምክር ወደ እንጦጦ እንዲመጡ አደረጉ። በምክክሩም ላይ አጤ ሚኒሊክ ይህን ከአውሮፓ የመጣ ወራሪ ጦር ከሀገር ለማስወጣት የሀገሪቷ ሀብት ለዚሁ እንደሚውል አስታወቁ። የያውራጃው ገዢዎች ሁሉም ሰራዊቶቻቸውን ይዘው ወደ ጦር ግንባር እንዲዘምቱ የክተት አዋጅ እንዲነገር አዘዙ። በሴፕቴምበር 17 ቀን 1895 ዓ ም የክተት አዋጁን ነጋሪት ከንጋቱ አንስቶ እስከ ምሽቱ ድረስ በቤተ መንግስቱ ግቢ ሲጎሸም ሲመተው አለ። የአዋጁም ቃል እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው እንግዲህ ብሞትም ሞት የሁሉም ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም። እንግዲህም ያሳፍረኛል ብዬ አልጠራጠርም። አሁንም ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። ያገሬ ሰው ከአሁን ቀደም የበደልኩ አይመስለኝም፣ አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለህ ለልጅህ ለምሽትህ፣ ለሃይማኖት ስትል በሐዘን እርዳኝ። ወስለታ የቀረ ግን ኋላ ትጣላኛለህ፣ አልተውህም። ማርያምን ለዚህ አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት ኩሌታ ድረስ ወረይሉ ከተል አግኝህ። በአዋጁ መሰረት ከ75 እስከ 120 ሺህ የሚደርስ የኢትዮጵያ ሰራዊት መሪዎቹን አጅቦ እና ተከትሎ ጉዞ ወደ ጦርነቱ ስፍራ ቀጠለ። አጤ ምኒሊክም እቴጌ ጣይቱን እንዲሁም ሌሎች ተከታዮቻቸውንና ጦራቸውን ይዘው በኦክቶበር 28 ቀን 1895 ከ18 ቀን ጉዞ በኋላ ወረይሉ ከተማ ገቡ። ከደረቅ ከዋናው ሌላ በብዙ ሺህ የሚቆጠሩ ገበሬዎች፣ ሴቶችና ህፃናት ወደ ጦር ግንባር አብረው ሄደዋል። አምባላጌ፣ የመጀመሪያው ጦርነት ዲሴምበር 7 ቀን 1895፣ ከንጉሠ ነገሥቱ አስቀድሞ ወደ ጦር ግንባሩ የዘመተው የራስ መኮንን የራስ መንገሻ ስዩምና የራስ ወሌ ብጡል ጦር ነበር። ጦሩም ወደ ትግራይ ግዛት በመግባት ጠላት ወደ መሸገበት ወደ አምባላጌ ያመራ እነዚህ ብዙ ልምድ ያላቸው ራሶች ይህን የተጠናከረ ጦር የሰፈረበትን ተራራ ማጥቃት ኢጣሊያኖቹን ስለሚያግዝ እና በቀላሉም ወታደሮቻችንን ስለሚያስጨርስ ይህንን ትተን ዋናው የኢጣሊያን ጦር ወደ ሰፈረበት ወደ አዲግራትና ወደ መቀሌ ሄደን እናጥቃ በማለት አልፈው ሄዱ። ይሁን እንጂ ከራሶቹ በኋላ በፊት አውራሪ ገበየው መሪነት ይከተል የነበረው 1200 ወታደር በአጋጣሚ አካባቢውን ወጥቶ የሚቃኝ አንድ የኢጣሊያ ጦር ያገኙና ተኩስ ይከፍቱበታል። ኢጣሊያኖችም ወደ ምሽጋቸው ሲያፈገፍጉ ኢትዮጵያውያኑ እየተከተሉ ሲያጠቁ ተኩሱ እየተፋፋመ መጣ። ራሶቹም ፊት አውራሪ ገበየው ውጊያውን አቁመው እንዲከተሏቸው ቢያዙም ሰሚ አልተገኘም። የፊት አውራሪ ገበየው ሰራዊትም ተራራውን እየቧጠጠ ወደ ላይ እየወጣ ጦርነቱን ቀጠለ። ሁኔታው ከቁጥጥር ውጭ ስለሆነ ራሶቹ ሳይፈልጉ ወደ ጦርነቱ ውስጥ ገብተው መዋጋት ጀመሩ። ምንም እንኳን ከላይ አመች የሆነ ቦታ ላይ ሆኖ ብዙ ጉዳት ቢያደርስም እንደ ማዕበል ወደ ላይ የሚመጣው ጦር አሳሳቢ ስለሆነበት ቶዚሊ ተጨማሪ ጦር እንዲላክለት ወደ አርሞንዲ መልእክት ላከ። አርሞንዲም ተጨማሪ ጦር እንዲልክ እንዲፈቀድለት ወደ ጄኔራል ባራቴሪ መልእክት ላከ። ባራቴሪ ግን ጦር እንዳይላክ ነገር ግን ቶዚሊ እየተከላከለ ቀስ በቀስ ምሽጉን ለቆ እንዲወጣ እንዲነገረው አዘዘ። ይሁን እንጂ ይህ መልእክት ግልጽ ባልሆነ ምክንያት ለቶዚሊ አልደረሰውም። ቶዚሊም ካሁናውን ተጨማሪ ጦር ይደርስልኛል እያለ ባለ በሌለ ኃይሉ መዋጋት ቀጠለ። ከስድስት ሰዓት ጦርነት በኋላ መሪውን ቶዚሊን ጨምሮ 2000 የጣሊያን ወታደሮች ተገደሉ። ከሰዓት በኋላ ልክ በ10 ከ30 የኢትዮጵያ ባንዲራ በአምባላጌ ተራራ ላይ ተውለበለበች። ከዚያ የተረፉት የኢጣሊያ ወታደሮች እየሸሹ ሲሄዱ የኢትዮጵያ ጦር እየተከተለ ፈጃቸው። ትረፉ ያላቸው ጥቂቶች እንደምንም ብለው አምልጠው ከአርሞንዲኒ ጦር ጋር ተቀላቀሉ። የኢትዮጵያ ጦር አሁንም ተከታትሎ ስላጠቃቸው ወደ መቀሌ ሸሽተው በማግስቱ ጠዋት ንጋት ላይ ከሌሎቹ ወገኖቻቸው ጋር ለመቀላቀል በቁ። ይህ ድንገተኛ ጦርነት በኢትዮጵያውያን ድል አድራጊነት ቢጠናቀቅም ወደ 3000 የሚጠጉ ወገኖቻችን ሕይወታቸውን እንዳጡ ይገመታል። በዚህ በአምባላጊው ጦርነት በጀግንነት ስማቸው የተጠራው ፊታውራሪ ገበየው ናቸው። ከድሉ በኋላ ሰራዊቱ ጎበዛየው እያለ ስማቸውን በማሞካሸት ከፍ ባለ ድምጽ ይጣራ ነበር። ይሁን እንጂ ራስ መኮንንና ራስ መንገሻ ፊታውራሪ ገበየው ያልተፈለገ ጦርነት እንዲነሳ አድርገው ለብዙ ሰው እልቂት ምክንያት ሆነዋል በማለት ተበሳጭተው ነበር። ምንም እንኳን አጤ ሚኒሊክ በድሉ የተደሰቱ ቢሆንም ፊታውራሪ ገበየው ትዕዛዝ ጥሰው ጦርነቱን ስለጀመሩ ሶስት ሳምንት በሰንሰለት እንዲታሰሩ አደረጉ። የሆነ ሆኖ ግን እምዬ ሚኒሊክ አልፎ አልፎ እንደ ሌሎቹ ሁሉ ጎበዛየሁ እያሉ የጀግናውን ስም በመጥራት ፈገግ ይሉላቸው ነበር። አጤ ሚኒሊክ በጦርነቱ ላይ የወደቁት ጀግኖች እንዲቀበሩ ትዕዛዝ ሲሰጡ የቱዚሊም ሬሳ ተነስቶ በክብር ይቀበር በማለታቸው የባህታ ሐጎስ ወንድሞች ወንድማቸው በ1894 በጣሊያኖች ላይ አምፀው በተገደሉ ጊዜ ሬሳቸው እንዳይቀበር ጅብ እንዲበላው ያዘዘው ይህ ሰው ስለሆነ እሱም በተመሳሳይ ይቀጣልን በማለት ሳቤት አሉ። አጤ ምኒልክ ግን ጣሊያኖች ጨካኝ፣ አረመኔ የሆኑ እንደሆን እናንተም እንደነሱ ትሆናላችሁ በማለት እንዲቀበር አዘዙ። የመቀሌ ከበባ ሁለተኛው ጦርነት ከጃንዋሪ 6 እስከ 21 1896። በመቀሌ የመሸገው ጦር በደንብ የተጠናከረ ቢሆንም ከአምባላጌ ተርፈው የመጡት የኢጣሊያ ወታደሮች እንደ ማዕበል እየጎረፈ የሚመጣውን ጦር ለማቆም ምሽጉን በደንብ አድርጎ መገንባትና ከምሽጉ ውጪ እስከ 30 ሜትር ርቀት ላይ ደግሞ የሾሉ እንጨቶችን በመንገዱ ላይ አቀራርበው ተከሉ። ከዚያ አልፎ ደግሞ የእሾህ ሽቦ አነጠፉ። ይህም አልበቃቸው ብሎ ብዙ የቪኖ ጠርሙሶችን ሰባብረው ከሽቦ ቀጥሎ ባለው መሬት ላይ በት በትነው ምሽጋቸውን አጠናከሩ። ኢጣሊያኖች ይህንን ያደረጉበት ምክንያት ያለ ጫማ በባዶ እግሩ የሚጓዘው የኢትዮጵያ ጦር እንደለመደው እየሮጠ እንዳይመጣና ቀስ እያለ ለመራመድ ሲሞክር ከምሽጋቸው ውስጥ ሆነው በጥይት ለመልቀም እንዲችሉ ነበር። ይህ በእንዲህ እያለ አምባላጌ ላይ የመጀመሪያውን ድል ያጣጣመው የኢትዮጵያ ጦር ጉዞውን ወደ መሀል ትግሬ ቀጠለ። ኢጣሊያኖችም የኢትዮጵያን ዘማጅ ሰራዊት መጥቶ ጦርነቱ እስኪጀመር በደንብ እየተደራጁ ሲጠባበቁ፣ ንጉሥ ተክለ ሃይማኖት 5000 ጦራቸውን ይዘው በዲሴምበር 24 ቀን ከአጤ ምኒልክ ጋር ተቀላቀሉ። ይህም ለጣልያኖች ራስ መታት ሆኖባቸው ነበር። ምክንያቱም ጣሊያኖች ከንጉሥ ተክለ ሃይማኖት ጥሩ ግንኙነት ስለነበራቸው እና ብዙ ስጦታም ይልኩላቸው ስለነበር ነው። ከሰላዮቻቸውም የደረሳቸው መረጃ ንጉሥ ተክለ ሃይማኖት በአጤ ሜሊክና ትግሬዎቹ ላይ ቂም ስለቋጠሩ በዚህ ጦርነት ገለልተኛ ሆነው ይቆያሉ አሊያም በአጤ ሜሊክ ላይ ያምጻሉ የሚል ስለነበር ነው። እዚህ ላይ ኢጣሊያኖች ያልገባቸው ነገር ቢኖር እነዚሁ ሰላዮች ለንጉሱ በሚስጥር የሚሰሩ ነገር ግን ሆን ብለው የውሸት መረጃ የሚያቀብሉ መሆናቸውን አለማወቃቸው ነው። ከዚህም ሌላ ኢጣሊያኖች ጦርነቱ ሲጀመር የኢትዮጵያን ጦር ከሌላ አቅጣጫ እንዲያጠቃ ቃል ገብቶ ባስታጠቁት በአውሳው ባላባት ላይ በራስ ወልደ ጊዮርጊስ በራስ ተሰማን አደውና በአዛዥ ወልደ ጻድቅ የሚመራ ጦር ወደ አውሳ ዘምቶ ገና ሳይንቀሳቀስ ከበበው። በአውሳው መሪ የሚመራው ጦር እነዚህን ምርጥ ጀግኖች መቋቋም ስላልቻለ አምልጦ ወደ በረሃ ገባ። ይሁን እንጂ ኢጣሊያኖች ይረዱናል ብለው ያሰቧቸውም ባይመጡላቸውም እንዲህ እንደነሱ በዘመናዊ የጦር መሳሪያ የተደራጀውን የአውሮፓን ጦር ይህ ያልሰለጠነ ጥቁር ሕዝብ ያሸንፏል የሚል ጥርጣሬ ፈጽሞ አልነበራቸውም። የመቀሌው ጦርነት የመጀመሪያው ግጭት በዲሴምበር 27 ቀን 1895 ተጀመረ። የኢትዮጵያ እግረኛውና ፈረሰኛው ጦር ወደ ምሽጉ ሲጠጋ በምሽግ ውስጥ ያሉት የኢጣሊያን ወታደሮች ገና ሳይቀርብ በሩቁ መትረየሳቸውን አንፈቀፈቁበት። ምሽጉ በቀላሉ የሚሰበር ስላልሆነም በጀግንነት ፊት ለፊት እየተጋፈጡ ብዙ የኢትዮጵያ ወታደሮች እንደ ቅጠል ረገፉ። ስለዚህም ጦርነቱን ለጊዜው አቆሙ። ለመቀሌ ቀረብ ብሎ የሰፈረው የራስ መኮንን የራስ መንገሻ ስዩም እና የራስ ወሌ ብጡል ጦር በሰላም ምሽጋቸውን ለቀው እንዲሄዱ ለኢጣሊያኖች መልእክት ላኩ። ከዚያም ራስ መኮንን በእንዳ ኢየሱስ ላይ ለሰፈረው ጦር አዛዥ ጋሊያኑ ጃንዋሪ 5 ቀን 1896 የሚከተለውን ደብዳቤ ጻፉ። እኔ እዚህ አነስተኛ ምሽግ ላይ ጦርነት ለመክፈት አልመጣሁም። እኛ ብዛት አለን። የጦር መሳሪያችሁንም አንፈራም። አምባላጌና የቱዚሊን መጨረሻ አስታውስ። አሁንም ምሽጉን አስረክቡና በሰላም ወደ ምጽዋ ሂዱ። ነገር ግን ጣሊያኖቹ ምክሩን ከመቀበል ይልቅ በምሽጋቸውና በመሳሪያቸው በመተማመን መቆየት መረጡ። በማግስቱ በጃንዋሪ 6 ቀን 1896 አጤ ሚኒሊክ ዋናውን የኢትዮጵያን ጦር ይዘው ከራሶቹ ጋር ተቀላቀሉ። በነጋታውም ጃንዋሪ 7 ቀን በኢትዮጵያ አቆጣጠር ታህሳስ 29 የኢትዮጵያ ገና በዓል ስለነበር እንዳ ኢየሱስ ላይ የሰፈረው የጣሊያን ጦር በዚህ አካባቢ በሚያልፉ ኢትዮጵያውያን ወታደሮች ላይ ተኩስ ከፈቱ። የምሽጉን ጠንካራነትና ለመያዝም አስቸጋሪ መሆኑን የተገነዘቡት አጤ ምኒሊክ ግን ጦርነቱን ለመክፈት አልፈለጉም። ይሁን እንጂ ተኩሱ እያየለ ሲመጣ ምሽጉን እንዲያጠቁ ሊቀ መኳስ አባተንና በጅሮወንድ ባልቻን አዘዙ። እነዚህ የጦር አበጋዞችም ወታደሮቻቸውን ይዘው ቀኑ ሙሉ ሲታኮሱ ቢውሉም ምሽጉን ግን መስበር አልቻሉም። እነሱም ሌሊቱን ምሽግ ሲያሰናዱ አድረው በማግስቱ ጠዋት በጃንዋሪ 8 ቀን የጣሊያንን ጦር ግራ ያጋቡት ጀመር። በተለይ ሊቀ መኳስ አባተ የሚተኩሱት መድፍ በትክክል መሽገውበት የነበረውን የቤተ ክርስቲያኑን መስኮት ከመደብደቡም በላይ በመድፋቸው አንዱን የጣሊያኖችን መድፍ መስበር ችለው ነበር። እንዲሁም በራስ መኮንን የሚታዘዘው ወደ 60 ሺህ የሚጠጋው ጦር ከጃንዋሪ 8 እስከ 11 ምሽጉን ቢያጠቃም ምሽጉን ሰብሮ መግባት አልቻለም ነበር። በነዚህም ቀናት ውስጥ ወደ 500 የሚጠጉ ኢትዮጵያውያን ሲሞቱ ከመሸጉት ኢጣሊያኖች የሞቱት ስድስት የቆሰሉት ዘጠኝ ብቻ ነበር። ይህንን ጠንካራ ምሽግ ለመስበር ሲባል የሚሞተውን ወታደር ብዛት የተመለከቱት እቴጌ ጣይቱ ኢጣሊያኖች የሚጠቀሙበትን የውሃ ጉድጓድ አቀማመጡን ካስጠኑ በኋላ ለመያዝ እንደሚቻል አረጋግጠው ለአጤ ምኒልክ ነገሯቸው። ንጉሠ ነገሥቱም ስለፈቀዱላቸው ውሃውን ሄደው እንዲይዙ ወታደሮቻቸውን አዘዙ። ዘጠኝ መቶ የሚሆኑ ወታደሮችም ጨለማን ለብሰው ውሃውን በቀላሉ ያዙ። የውሃውንም መያዝ ጣሊያኖች ያወቁት በነጋታው ነበር። ለማስለቀቅም ደጋግመው ቢተኩሱም አልሆነላቸውም። ኢትዮጵያውያኑ በርትተው ተዋግተው መለሷቸው። እቴጌም በየቀኑ ምግብና መጠጥን ለወታደሮቹ ሌሊት ሌሊት ይልኩላቸው ነበር። በምሽጉም በጣም የተማመነው የጣሊያን ጦር አስቸጋሪ ሁኔታ ላይ ወደቀ። ከዚያች ዕለት ጀምሮ ውሃ የሚታደለው በራሽን ሆነ። የምሽጉ አዛዥ ጋሊያኖ ወደ ባራቴሪ ቶሎ እንዲደርስለት ደጋግሞ መልእክት ቢልክም መልስ ማግኘት አልቻለም። ባራቴሪ መልስ ያልሰጠው አዲግራት ያለውን ምሽጉን ለቆ ከአጤ ሚኒሊክ ጦር ለመዋጋት ፍላጎቱም አቅሙም አልነበረውም። ከዚያ ይልቅ ፔትሮ ፊልተርን ወደ አጤ ሚኒሊክ ሄዶ የመቀሌን ምሽግ ለማስረከብ እንዲደራደር ላከው ፔትሮ ፊልተርም አጤ ሚኒልክ ፊት ቀርቦ የመጣበትን አስረድቶ ውይይት ሲካሄድ ቆይቶ በጃንዋሪ 17 ቀን 1896 የኢጣሊያ መንግስት በውጫሌውል መሰረዝ ከተስማማ የተከበቡት የጣሊያን ወታደሮች መሄድ እንደሚችሉ ነገሩት። በመጨረሻም በጃንዋሪ 19 ፔትሮ ፊልተር የውጫሌውልና ድንበርን ግጭቱን አስመልክቶ እንደገና እንደሚታይና ጋሊያኑ ምሽጉን አስረክቦ እንዲወጣ ከጀኔራል ባራቴሪ መልእክት ይዞ መጥቶ ለአጤ ምኒልክም አስረከበ። አጤ ምኒልክም ለመልእክተኛው እኛ አረመኔዎች አይደለንም፣ ክርስቲያኖች ነን እንጂ። እምነታችን ደግሞ ጠላቶቻችንንም እንድንወድ ያዘናል። አሁንም እነዚህ ክርስቲያኖች አይሞቱም፣ ይሄዱ። ነገር ግን አሁንም ልትወጉን የምትፈልጉ ከሆነ በአንድነት ሆናችሁ ጠብቁኝ በማለት አሰናበቱት። በማግስቱ በጃንዋሪ 20 ቀን ኢጣሊያኖች ምሽጉን ካስረከቡ በኋላ ውሃ እንዲቀዱ ፈቀዱላቸው። በጅሮንድ ባልቻም በምሽጉ ላይ የኢትዮጵያን ባንዲራ ሰቀሉ። ጃንዋሪ 21 ቀን ጋሊያኖ እና ሰራዊቱ ዳርና ዳር ቆመው በተሰለፈው ወታደር መሃል አልፈው ወደ አጤ ምኒልክ ፊት ቀርበው እጅ ከነሱ በኋላ ከዚያ ወደ አዲግራት ሄዱ። ይሁን እንጂ የሚደራደር ሰው ከጣሊያኖች እስኪመጣ ድረስ አስር ወታደሮች በመያዣነት ታግተው እንዲቆዩ ያደረጉ። ጦሩ አዲግራት ከገባ በኋላ ባራቴሪ ሜጀር ሳልሳ ስለ ስምምነቱ ለመነጋገር ለመሄድ ሲነሳ፣ አጤ ሚኒሊክ ዘንድ በመያዣነት የታገቱ ወታደሮች መኖራቸውን ሰማና እንዳይሄድ ከለከለው። አጤ ሚኒሊክም ስምምነቱን የሚደራደረው የኢጣሊያን ተወካይ እስኪመጣ ድረስ ለአስር ቀናት ከጠበቁ በኋላ ኢጣሊያኖች እንዲህ የዘገዩት ተጨማሪ ጦር ከሀገራቸው እስኪመጣላቸው ጊዜ ለመስጠት ነው የሚል ጥርጣሬ ስለገባቸው ተናደዱ። በመያዣነት የታገቱት የጣሊያን ወታደሮችም ተደራዳሪው ስለዘገየ ካሁናውን ገደሉን በማለት በሚጨነቁበት ሰዓት ወደ ራስ መኮንን ተጠሩ። ራስ መኮንንም በስምምነቱ መሰረት ሜጀር ሳልሳ ስላልመጣ እንድትገደሉ ተፈርዶባችሁ ነበር። ይሁን እንጂ አጤ ምኒልክ በአንዱ ጥፋት ሌላው ሊቀጣ አይገባም ብለው የሚያምኑ ንጉሠ ነገሥት በመሆናቸው ወደ ወገኖቻችሁ በሰላም እንድትሄዱ ተፈቅዶላችኋል በማለት አሰናበቷቸው ለጀነራል ባራቴሪ ግን ሜጀር ሳልሳን መላክ ካስፈለገ ፊልተርንም ቢሆን መላክ እንደሚችል ነገር ግን አንዳቸውም ካልመጡ የክርስቲያን ደም መፍሰሱ አይቀርም ብላችሁ ንገሩት ብለው አሰናበቷቸው። በፌብሯሪ 11 ቀን ሜጀር ሳልሳ ከዚህ ሁሉ ሽንፈት በኋላ የማይሆን ጥያቄ ይዞ መጣ። ይኸውም የውጫሌ ውል እንደገና እንዲታደስ እና የተወሰዱት ቦታዎች ሁሉ እንዲመለሱ የሚል ነበር። አጤ ምኒልክም በነገሩ ተገርመው ሜጀር ሳልሳን በመጣበት እግሩ ተመልሶ በአስቸኳይ እንዲሄድ አዘዙት ባራቴሪ ልቡ በትቢት ተወጥሮ ከአሁን በኋላ ድርድር ብሎ ነገር የለም አስፈላጊ መስሎ የታየንን ሁሉ እናደርጋለን ሲል በዛቻ ተናገረ ይህን ካለ ከሁለት ቀን በኋላ ከራስ መንገሻ ጋር ተጣልተው ወደ ጣሊያን ገብተው የነበሩት ራስ ስብሃት አረጋዊና ደጃዝማች ሀጎስ ተፈሪ 500 ጦራቸውን ይዘው ከኢጣሊያ በመክዳት ወደ አጤ ምኒልክ መጥተው ተደባለቁ እነዚህ የጣሊያን እንቅስቃሴና ምሽግ በሚገባ የሚያውቁ ወታደሮች ከእንቲቾ ወደ አዲግራት ሲጓዝ የነበረውን የጣሊያን ጦር ደመሰሱ። በተጨማሪም የቴሌግራፍ መስመሮችን በመበጣጠስ ሌላም ጥቃት አደረሱ። ቀጥሎም የሐማሴን ገዢ የነበሩት ራስ ወልደ ሚካኤል ሶሎሞን ወደ አጤ ምኒልክ በመምጣት ከኢትዮጵያ ጦር ጎን ተሰለፉ። በፌብሩዋሪ 23 ቀን 1886 የኢትዮጵያ ጦር ወደፊት በመጓዝ ወደ አድዋ አካባቢ መጥቶ ሰፈረ። አጤ ሚኒሊክም ጣሊያኖቹ ያሉበት ምሽግ በጣም የተጠናከረና በቀላሉ ሊሰበር እንደማይችል ስለተረዱ ጣሊያኖቹ ከምሽግ ወጥተው ይገጥሙኛል በማለት መቆየቱን መረጡ። የአድዋ ጦርነት ሶስተኛው ጦርነት ማርች 1 ቀን 1896 የኢትዮጵያ ሰራዊት በአድዋ አካባቢ ከሰፈረበት ከፌብርዋሪ 23 እስከ 28 ጀምሮ ምሽጋቸውን አጠናክረው ሲሰሩ ለጦርነት ዝግጁ ሆኑ። ኢጣሊያኖች ከምሽጋቸው እንዲወጡ ለማድረግም የፕሮፓጋንዳውን ስራ ተያያዙት። ይህንን ያደረጉት የኢትዮጵያ ሰራዊት ምግብና አንዳንድ ነገሮችን ፍለጋ ኢጣሊያኖቹ ወዳሉበት መንደር አካባቢ ሲሄዱ የኢጣሊያኖቹ ሰላዮች በሚስጥር፣ ግን የአጤ ምኒልክ የሆኑት ለጣሊያኑ ጦር አዛዥ ለባራቴሪ ብዙ ወታደሮች ጦርነቱ ገና ብዙ ጊዜ ይወስዳል። እንዲሁም የጣሊያንን ትልልቅ መድፍ ለመቋቋም አንችልም ብለው ፈርተው እየከዱ ወደ መጡበት ሀገራቸው እየተመለሱ ነው። የጎጃሙ ንጉሥ ከአጤ ምኒልክ ተቃቅረዋል። ስለዚህ ጦራቸውን ይዘው ወደ ጎጃም ሊመለሱ ነው። እንዲሁም ራስ መኮንን ለማመፅ እየተዘጋጁ ነው። አብዛኛው ሰራዊት አክሱም ጽዮን ለመሳለም ሄዷል የሚል የፈጠራ ወሬ ሪፖርት አቀረቡ። በፌብሯዋሪ 28 ጀነራል ባራቴሪ ሌሎቹን የጦር ሽማምንቶች ጀነራሎች አልቤርቶኒን፣ አርሞንዲን፣ ዳቡር ሜዳ እና ኤሌናን ስብሰባ ጠራ። ጀነራል ባራቴሪም ያላቸው ስንቅ ለአራት ቀን ብቻ የሚያበቃ መሆኑን ገልጾ ያለውም አማራጭ ወደ አስመራ ማፈግፈግ ወይም ደግሞ የኢትዮጵያን ጦር ማጥቃት ነው ሲል ስብሰባውን ጀመረ። አራቱም ጀነራሎች ወደ አስመራ ማፈግፈግ የሚለውን በአንድ ድምፅ ተቃውመው በኢትዮጵያ ጦር ላይ ዘምተው ጥቃት በመፈጸም አምባላጌና መቀሌ ላይ የደረሰባቸውን ውርደት ማስወገድ እንዳለባቸው በቁጭት ተናገሩ። ጦርነቱን በማግስቱ በፌብሩዋሪ 29 ሊያደርጉ ወሰኑ። በአድዋ የኢትዮጵያ ሰራዊት አሰላለፍ እንደሚከተለው ታቀደ። አጤ ምኒሊክ በአባ ገሪማ ኮረብታ ከቤተ መንግስቱ የጥበቃ ሰራዊት ጋር ሲሰፍሩ እቴጌ ጣይቱ ደግሞ እዚያው አጠገብ አምስት ሺህ የሚሆን ጦራቸውን ከመድፋቸው ጋር ይዘው ሰፈሩ። ከእቴጌ ጋር ወይዘሮ ዘውዲቱ ምኒሊክ እና ሌሎች የቤተ መንግስቱ ሴቶች ነበሩ። እነዚህ በጦርነቱ ሰዓት ውሃ ጥይት በማቀበልና ቁስለኞችን በመንከባከብ የሚረዱ ነበር። በዚህ ጊዜ ንጉሥ ተክለ ሃይማኖት 12 ሺህ ጦራቸውን ይዘው በመሄድ በስተቀኝ በኩል አጥቂ ሆነው ተሰለፉ። ራስ መንግሻና ራስ አሉላ 13 ሺህ ጦራቸውን ይዘው ኪዳነ ምረት ላይ ሰፈሩ። የራስ መኮንን የራስ ሚካኤልና የራስ ወሌ ጦር ደግሞ የመካከሉን ቦታ ያዘ። ፌብሯሪ 29 ቀን 1896 የጦርነቱ ዋዜማ ቅዳሜ ከምሽቱ ሶስት ሰዓት ላይ ጀነራል ባረቴሌ ጨለማን ተገን በማድረግ 10600 ኢጣሊያኖችና 7000 ተወላጆችን በአጠቃላይ ቁጥሩ 17000 የሆነውን አራት ብርጌድ ጦር ይዞ አድዋ ላይ የሰፈረውን የኢትዮጵያን ጦር ለመውጋት ጉዞ ጀመረ። የጉዞው እቅድ አራቱ ብርጌዶች በተለያየ አቅጣጫ ተጉዘው የተመደበላቸው ቦታ ላይ ከመንጋቱ በፊት እንዲደርሱና የኢትዮጵያን ጦር ከከፍታ ቦታ ላይ ሆነው ከበው እንዲያጠቁ ነበር። ይሁን እንጂ በዚያ ጨለማ የያዙት ካርታ ትክክል ስላልነበር፣ በተጨማሪም ጦሩን የሚመሩት ኤርትራውያን በሚስጥር የሚሰሩት ለአጤ ምኒልክ ስለነበር ጉዟቸው አስቸጋሪ ነበር። በጀነራል ባራቴሪና በጀነራል ጁሴፔ ኤሌና የሚመሩት ብርጌዶች በስምንት ተኩል ላይ እሻሹ ተራራ ደረሰ። ሁለቱ ብርጌዶች በታዘዙት መሰረት በጀነራል አልቤርቶኒ የሚመራው ጦር በስተግራ ታጥፎ ወደ ኪዳን ምረት ሲሄድ የጀነራል ዳቡር ሜዳ ብርጌድ ጦር በቀኝ በኩል አልፎ ከፍ ያለውን ገዥ መሬት ኮረብታ ለመያዝ ጉዞውን ሲቀጥል ጀነራል አርሞንዲኒ መሃሉን ይዞ ተጓዘ። በ አስር ሰዓት ጀነራል አልቤርቶኒ እንደታዘዘው ጦሩን እየመራ ኪዳን ምረት ደረስኩ ብሎ ሲያስብ አሳሳች መንገድ መሪዎቹ ኤርትራውያን ለአጤ ሜሊክ በሚስጥር የሚሰሩት ማለት ነው ኪዳነ ምረት ገና አልደረስንም ገና ብዙ መንገድ ይቀረናል በማለት ሌላ 4.5 ማይልስ ጉዞ ወደፊት ቀጠሉ 2.5 ማይልስ እንደተጓዙ በራስ አሉላ ከሚመራው ጦር ጋር ተገናኙ እንግዲህ የመጀመሪያው ተኩስ ልውውጥ እዚህ ቦታ ላይ ተጀመረ ሌሎቹም ብርጌዶች በየታዘዙበት አቅጣጫ ቢጓዙም በዚያ ባለመዱት ምድር የተጓዙት ጊዜው ያለፈበት ካርታ በመጠቀማቸው በመጠቀማቸውና የአሳሳች መሪዎቻቸውን ኤርትራውያን ቃል አምነው እንደታሰበው ተቀራርበው ሳይሆን የሰፈሩት በጣም ተራርቀው ነበር። በዘች ሌሊት ኢጣሊያኖቹ ወጣ ገባውን መንገድ በድቅድቅ ጨለማ ሲጓዙ አጤ ምኒልክ፣ እቴጌ ጣይቱ፣ ንጉሥ ተክለ ሃይማኖት እንዲሁም ሌሎች ራሶች አድዋ በሚገኘው በቅዱስ ሚካኤል ቤተ ክርስቲያን ነበሩ። አንዳንድ ጸሐፊዎች አጤ በዛች ሰዓት ቤተ ክርስቲያን ሳይሆን በድንኳናቸው ውስጥ ነበሩ ብለው ጽፈዋል። የሆነ ሆኖ መልእክተኛ ወደ ቤተ ክርስቲያን መጥቶ ጠላት መምጣቱንና ጦርነት መጀመሩን ተናገረ። አቡኑም ከቤተ መቅደሱ ወጥተው ልጆቼ ሆይ ዛሬ የእግዚአብሔር ፍርድ የሚገለጥበት ቀን ነው፣ ሂዱ ለሃይማኖታችሁና ለንጉሳችሁ ተዋጉ፣ ሁላችሁንም ከኃጢአታችሁ እግዚአብሔር ይፍታ ብለው አሳረጉ። መኳንንቱም የቀረበ መስቀል እየተሳለመ ወደ ጦር ግንባር ሄደ። 11 ከ30 ላይ የሸዋ ፈረሰኛ ጦር ወደ ንጉሠ ነገስቱ መጥቶ የፈረንጅ ጦር አባ ገሪማ ላይ መታየቱን አስታወቀ። ከዚያም አጤ ምኒልክ እቴጌ ጣይቱና ፈረሰኛው ጦር ወደ አባ ገሪማ ሄዱ። የአጤ ምኒልክ ቃፊሮች የጠላትን እንቅስቃሴ በየአቅጣጫው የተከታተሉ ለአጤ ምኒልክ እያሳወቁ ቦታቸው ላይ በተጠንቀቅ ሆነው የጠላትን ጦር ይጠብቁ ነበር። አልቤርቶኒም 4500 ጦሩን እየመራ ከንጋቱ 12 ሰዓት ላይ ኪዳነ ምረት ደረሰ። 12 ከ10 ሲሆን አልቤርቶኒ ከሚመራው ጦር የተወሰነው አቅጣጫውን ለውጦ ሲጓዝ በቀጥታ በንጉሥ ተክለ ሃይማኖት የሚመራው ጦር እሰፈረበትና ከባድ መሳሪያ ጠምደው የሚጠብቁበት ቦታ ገቡ። ያን ጊዜ ከባዱ ጦርነት ፈነዳ። 12 ከሩብ በእሻሹ ተራራ ላይ ተጠባባቂ ጦሩን የያዘው ዋናው አዛዥ ጀነራል ባራቴሪ የአልቤርቶኒን ጦር የት እንዳለ እንዲነግረው መልእክተኛ ላከ። አንድ ከ45 ላይ ባራቴሪ ካገኘው መረጃ በመነሳት በአልቤርቶኒና በአርሞንዲ ብርጌዶች መካከል ያለው ቦታ ሩቅ መሆኑን ለማወቅ ቻለ። በዚህ ጊዜ ባራቴሪ ዳቡር ሜዳ ወደ ግራ ታጥፎ መሃል ያለውን ጦር በስተግራው ሆኖ እንዲረዳው አዘዘ። ይሁን እንጂ ዳቡር ሜዳ ባልታወቀ ምክንያት የታዘዘውን ትቶ በተቃራኒው ወደ ቀኝ ታጥፎ ወደ ማርያም ሸዊት በማቅናት ከሌላው ተለይቶ በጣም ርቆ ሄደ። ምናልባት መልእክተኛው የንጉሱ ድርብ ሰን ላይ ይሆን። በዚህ ጊዜ የራስ መኮንንና የራስ አሉላ ጥምር ጦር አጋጣሚውን በመጠቀም ይህን ተነጥሎ ለብቻው የመጣውን ጦር በገላጣማው ሜዳ ላይ ሊወጋው ወጣ። ከንጉሥ ተክለሃይማኖት ሰራዊት ጋር ጦርነት የገጠመው አልቤርቶኒ ጠንክሮ መዋጋቱን ያዩት እቴጌ ጣይቱና ራስ መንገሻ አጤሚኒሊክን ምርጥና ጠንካራ የሆነውን 25000 የቤተ መንግስቱን ጦር እንዲልኩና ኢጣሊያኖችን እንዲወጉ አሳስቧቸው። ሁለት ሰዓት ከ15 ሲሆን አልቤርቶኒ በአስቸኳይ ተጨማሪ ጦር እንዲላክለት መልእክተኛ ወደ ባራቴሪ ላከ። ሁለት ተኩል ሲሆንም በአጤ ሚኒሊክ 25000 ጦር ላይ የእቴጌ ጣይቱ 3000 ተጨምሮበት በድምሩ 28000 አልቤርቶኒን እንዲያጠቃ ተላከ። ሶስት ሰዓት ላይ የቤተ መንግስቱ ምርጥ ወታደሮች ከመላው የኢትዮጵያ ሰራዊት በጀግንነት የታወቁና የተፈሩ ነበሩ። አልቤርቶኒ ማጥቃት በጀመሩ በግማሽ ሰዓት ውስጥ ምሽጉን ሰብረው ገብተው ጄኔራሉን ራሱን ማራኩት። የተረፈውም ጦር ወደ ኋላ እግሬ አውጪም ብሎ ሸመጠጠ። ሁለት ማይልስ ርቀት ላይ እየተዋጋ ወዳለው ወደ አርሞንዲ ተፈተለከ። አሪሞንዲ ጠንክሮ በውጊያ ላይ እያለ ከተደመሰሰው የአልቤርቶኒ ጦር ተርፈው የሚሸሹትን ወታደሮች የሚከታተለው የአጤሜሊክ ምርጥ ጦር ደርሶ ማጥቃት ሲጀምር አሪሞንዲ ሊቋቋመው አልቻለም። ሶስት ሰዓት ከ15 ሲሆን እንደ ማዕበል እየጎረፈ የመጣው የኢትዮጵያ ጦር በመጨረሻ አሪሞንዲን የሰፈረበት ቦታ ላይ ወጥቶ በጨበጣ ውጊያ ተያያዘው። ባራቴሪ ተጠባባቂ ጦሩን ይዞ ወደ ጦርነቱ ቦታ ሲደርስ ከአርሞንዲ በስተቀር ሌላ የሚዋጋ ጦር አልነበረም። በርቀት የአልቤርቶኒ ወታደሮች ሬሳ ምድሩን ሞልቶታል፣ እንዲሁም ቅጥረኛ ወታደሮቹ ወደ ታች ሲሮጡ ተመለከተ። ዳቦርሚዳ ግን የት እንደገባ ማወቅ አልቻለም። ከጠዋቱ አራት ሰዓት ሲሆን የራስ መንገሻና የራስ ሚካኤል ጦር ከሌላ አቅጣጫ ሆኖ የአርሞንዲን ጦር ማጥቃት ጀመረ። ብዙም ሳይቆይ የአርሞንዲ ወታደሮች ከነመሪያቸው ጭምር ተገደሉ። በስተግራም በኩል በኮሎኔል ጋሊያኖ የሚመራው ጦር የአጼ ሚኒልክ ልዩ ጦር ከደረሰበት በኋላ በትንሽ ደቂቃ ውስጥ ብትንትን ወጣ። ጋሊያኖም ከነ ወታደሩ እንዳለ የዋሽታ ሆኖ ቀረ። ለወሬ ነጋሪ እንኳን የተረፈ ሰው አልነበረም። አምስት ተኩል ሲሆን ባራቴሪ ይዟቸው የመጣው ተጠባባቂ ብርጌዶች ከጀግኖቹ ኢትዮጵያውያን ጋር ጦርነቱን ቀጠሉ። ይሁን እንጂ ቆራጦቹን የኢትዮጵያ ጀግኖች መቋቋም አልቻለም። ብዙ ኢጣሊያኖች ክፉኛ እየተመቱ ወደቅ ጀመሩ። ባራቴሪም ሽንፈቱን ስላወቀ የቀረውን ወታደር ማስጨረስ አልፈለገም። የተረፈውን ጦር ይዞ ወደ አዲግራት ፈረጠጠ። አንዳንዶቹማ ጠረፍ እስኪደርሱ ድረስ ለአፍታ እንኳን አልቆሙም ነበር። ከቀኑ ስምንት ሰዓት። በዚህ ጊዜ የዳቡር ሜዳ ጦር ማርያም ሸዊት ላይ ባለፈው አራት ሰዓት ከኢትዮጵያ ሰራዊት ጋር በጦርነት እንደተጠመደ ነው። እስካሁን ከባራቴሪ ምንም ነገር ስላልሰማ ተጨማሪም ጦር ስላልመጣለት ከፍተኛ ችግር መፈጠሩን ተገነዘበ። ስለዚህ ቀስ በቀስ እየተዋጋ ወደ ሰሜን ለማፈግፈግ ወሰነ። ይህ ሁሉ ሲሆን ጠቅላላ የጦርነቱ ዜና አጤ ምኒልክ ይደርሳቸዋል። ዘጠኝ ሰዓት ሲሆን አጤ ምኒልክ ሌሎቹ ብርጌዶች ድምጥማጣቸው መጥፋቱን እንዳወቁ መጨረሻ ላይ ብቻውን የቀረውን የዳቦር ሜዳ ጦር አንድም እንዳያመልጥ የራስ ሚካኤልና በግራ ክንፍ በኩል የሚዋጋው 20 ጦር እና 8000 ፈረሰኛ ወደዚያ ሄዶ እንዲወጋ አዘዙ። ዳቡር ሜዳም ጦሩን ይዞ በጠባቡ ሸለቆ ውስጥ ማፈግፈግ ሲጀምር ፈረሰኛው ጦር ደርሶ እያራወጠ ይወጋው ጀመር። ግማሽ ሰዓት ባልሞላ ጊዜ ውስጥ ዳቡር ሜዳም ከ4500 ጦሩ ጋር በዚያው ቦታ ወደቁ። እስከ ምሽቱም ድረስ የቀሩትን የኢጣሊያ ወታደሮች እያሳደዱ እየገደሉና እየማረኩ ቆዩ። ሲመሻሽም አጤ ምኒልክ ከአምባ ገሪማ ወደ አድዋ ተመለሱ። ከዚያ ሰዓት ጀምሮ ውጊያ እንዲቆም ጠላትንም መማረክ እንጂ እንዳይገደል ሲሉ አዘዙ። ከጥቂት ጊዜ በኋላ ሽለላ፣ ፉከራ፣ የድል ዘፈን፣ እልልታ ማስተጋባት ጀመረ። አጤ ምኒልክም በዛሬው ቀን በዚህ ጦር ሜዳ ተዋግተው የወደቁት ክርስቲያኖች ናቸውና ዘፈኑ ሆነ ሽለላው ወዲያው እንዲቆም አዘዙ። አጤ ምኒልክም ለክብራቸው ተዘርግቶ የነበረውን ቀይ ዣንጥላ ታጥፎ በምትኩ ጥቁር ዣንጥላ እንዲዘረጋ አዘዙ። ከባድ ዝናብም ጣለ። እቴጌም ለሀገራቸው ክብር የወደቁትን ጀግኖች ስም ሲነገራቸው እንባቸውን ያፈሱ ነበር። ምንም እንኳን ጦርነቱ በኢትዮጵያውያን ድል አድራጊነት ቢጠናቀቅም መኳንንቱና ሰራዊቱ በዚያች ቀን ጀንበር ሳትጠልቅ በጦርነቱ ላይ የወደቁትን በሺ የሚቆጠሩ ወገኖቻቸውን እያሰቡ በሐዘን ተውጠው ነበር። የአድዋ ጦርነት በታላቁ አጤ ምኒልክ መሪነት ኢትዮጵያውያኑ አንድ የሰለጠነን የአውሮፓ ጦር በማሸነፍ ተጠናቀቀ። በዚህ ጦርነት 13300 ኢጣሊያኖች ሲሞቱ 700 ተማርከዋል። ከነዚህም ውስጥ ጦርነቱን የመሩት ሁለት ጀነራሎች አርሞንዲ እና ዳቡር ሜዳ ሲገደሉ ጀነራል አልቤርቶኒ ደግሞ ተማርኳል። በኢትዮጵያውያን በኩል 20 ሺ ሲወድቁ 7 ሺ ደግሞ ቆስለዋል። አጤ ምኒልክም ከጦርነቱ ፍጻሜ በኋላ የሞቱትን ጀግኖች ሬሳ ሲያስቀብሩ ሀገር እያረጋጉ ሰነበቱ። ቀጥሎም ለአውሮፓ መንግስታት ኢትዮጵያ ለረጅም ጊዜ ራሷን የቻለች ነጻ ሀገር መሆኗን ገልጠው ለአድዋ ጦርነት መነሻ የሆነውን ምክንያት በመዘርዘር እና ከዚያም ኢጣሊያ በጦር ኃይል አስገብራለሁ ብላ የብዙ ክርስቲያኖች ደም እንዲፈስ ማድረጓን ነገር ግን ከጥንት ጀምሮ ሀገራችንን ጠብቋት የሚኖር አምላክ ስላልተለየን ድል ማድረጋቸውን የሚገልጥ ደብዳቤ በኤፕሪል 2 ቀን 1896 ዓ.ም ላኩላቸው። እንዲሁም በዚያው በተመሳሳይ ወቅት ለሙሴ ሽፍኔ እንዲህ ሲሉ ጻፉለት። በጥጋባቸው አድዋ ላይ ተዋግተው ድል ሆኑ። እኔ ግን በድንቁርናቸው ብዛት የእነዚያን ሁሉ ክርስቲያን ደም በከንቱ መፍሰሱን እያየሁ ድል አደረግኳቸው ብዬ ደስ አይለኝም። ከአድዋ ድል በኋላ በጀኔራል ባልዲሴራ የሚመራ አዲስ 15 ሺ ጦር ከኢጣሊያ ተነስቶ ምጽዋ ገባ። ከዚያም ለአጼ ምኒልክ እርቅ እንፈጽም እስረኞቹም ይለቀቁ ብሎ ደጋግሞ ጠይቆ ነበር። ይሁን እንጂ ቀደም ብሎ ከመቀሌ ምሽግ በሰላም እንዲወጡ ሲደረግ ዋናው ምክንያቱም የውጫሌ ውል ይሻሻላል በሚል እምነትና ተስፋ ነበር። ነገር ግን ነፃ ከወጡ በኋላ ኢጣሊያኖቹ ቃላቸውን አጥፈው ለብዙ ሰው ሕይወት መጥፋት ምክንያት መሆናቸው የታወቀ ነበር። አሁንም የኢጣሊያኖቹ ዓላማ እስረኞቹን አስፈትቶ እንደገና አዲስ በመጣው ጦር ለመውረር እንዳሰቡ አጤ ምኒልክ አውቀዋል። ስለዚህም ኢጣሊያኖችም በቃላቸው የሚታመኑ ስላልሆኑ የውጫሌውል መፍረሱን ለዓለም መንግስታት ካላሳወቃችሁ እስረኞቹን አንፈታም በማለት አጤ ምኒሊክ እንቢ አሉ። በመጨረሻም የተማረኩትን የኢጣሊያ ምርኮኞችና ብዙ መሳሪያዎች ይዞ ወደ መናገሻ ከተማቸው ለመሄድ አስፈላጊው ዝግጅት ተጠናቀቀ። የድል አድራጊው ንጉሥ መናገሻ ከተማቸው መግባት አጤ ምኒሊክም መናገሻ ከተማቸውን በለቀቁ በስምንተኛ ወር በጁን 12 ቀን 1896 በድል አድራጊነት ጦራቸውንና የተማረኩትን የኢጣሊያ ወታደሮች እየመሩ እንጦጦ ገቡ። ህዝቡም ንጉሱና ሰራዊቱ በደና መመለሳቸውን በእልልታ በጭፈራ በጭብጨባና በሽለላ ወጥቶ ሲቀበላቸው፣ ካህናቱ ደግሞ ዝማሪያቸውን ያሰሙ ነበር። የኢጣሊያ መንግስት የኢጣሊያ መንግስት የኢትዮጵያን ጦር እንዲወጋበት ተልኮ አድዋ ላይ የተማረኩት መድፎችም በዕለቱ ለበዓሉ ክብር መቶ ጊዜ እንዲተኮሱ ተደርገዋል። ከበዓሉ ፍጻሜ በኋላ ተማርከው የመጡት የኢጣሊያ ወታደሮች በኢትዮጵያና በኢጣሊያ መንግስት መካከል ስምምነት ተደርሶ እስኪመለሱ ድረስ የተለያዩ ባላባቶች በኃላፊነት እንዲጠብቋቸው ተሰጡ። እነዚህንም እስረኞች ለማስፈታት የኢጣሊያ መንግስት መልእክተኞች ደጋግሞ ቢልክም ቀደም ብለው ለጀነራል ባልዲሴራ የሰጡትን መልስ ሰጡ። በዚህ መሃል የሮማው ፖፕ ሊዮን 13ኛ በጁን 11 ቀን 1896 እስረኞቹ እንዲፈቱ የሚማጸን ደብዳቤ ለአጤ ምኒልክ ላኩ። አጤ ምኒልክም በኦክቶበር 3 ቀን 1896 ለሮማው ፖፕ የጻፉት ደብዳቤ እንደደረሳቸውና ስለ ክብራቸው ሲሉ እስረኞቹን ሊፈቱ አስበው እንደነበር፣ ነገር ግን እነዚያ በጦር ሜዳ የወደቁትን የኢትዮጵያ ልጆች ሲያስቡ እስረኞቹን መልቀቅ የማይቻላቸው እንደሆነ ገለጹ። ይሁን እንጂ እስረኞቹ እዚህ በሚቆዩበት ጊዜ ምንም ሳይጓደልባቸው ተንከባክቤ ይይዛቸዋለሁ በማለት መልስ ሰጡ። ነገር ግን አንድ ተራ ምርኮኛ ወታደር እናቱ የጻፈችለትን ደብዳቤ አንብቦ በጣም እያለቀሰ ማስቸገሩን ምንሊክ ሰምተው እስረኛው እንዲመጣ አድርገው ደብዳቤው እንዲነበብ አደረጉ። የእስረኛው እናትም በደብዳቤዋ ላይ ልጄ ሞታል ብለውኝ ተስፋ ብቆርጥ እንደ ሌሎች እናቶች ሁሉ አልቅሽ ይወጣልኝ ነበር አሁን ግን ቀንም ሌሊትም ለአንተ እንዳለቀስኩ ነኝ። ምን ቦታ ወድቀህ እንደሆነ አላይህም። ካፌ እየነጠልኩ ያለችኝን ደና ምግብ እያበላው ያሳደግኩ ልጄ ዛሬ የምትበላውን አላውቅም። ልጄ እንደምወድ ታውቃለ። የማምነው አምላክ በሰላም ያገናኘኛል ብዬ ተስፋ አድርጋለሁ። ልጄ በሕይወት መተልኝ። ዓይንህን እስካይ ድረስም ውሎዬ ከቅድስት ማርያም ቤተ ነው። ለቤተ ክርስቲያኗም በየቀኑ አንዳንድ ሻማ ስለት ተስዬ በየቀኑ እያበራሁ ለአንተም ለልጄ እየተንበረከቅኩ ጸልያለሁ። በጸሎቴ ብርታት ተለቀህ እንደምትመጣ ተስፋ አለኝና አንተም ባለህበት ጸልይ። የምወድ ልጄ፣ አይዞህ በርት ተኑር አንተም እንደምትናፍቀኝ ያውቃለሁ። ለቅሶ ባክኖ አይቀርምና እንገናኛለን የሚል ነበር። ሩህሩህ እምዬ የሚልክም ደብዳቤውን ካዳመጡ በኋላ አዝነውና አልቅሰው ሂድ በነጻ አሰና ብቻ አለው የእናትህን በአማለደህ ብለው በበቅሎ አድርገው አስመራ ድረስ አሸኝተው ሰደዱት። የኢጣሊያ መንግስትም አጼ ሚሊክ አዲስ ውል ተፈርሞ የውጫ ሊውል እስካልተሻረ ድረስ እስረኞቹን እንደማይፈቱ ስላወቀ በመጨረሻ በኦገስት 23 ቀን 1896 የውጫ ሊውል መፍረሱንና ኢትዮጵያ ራሷን የቻለች ነፃ ሀገር መሆኗን አረጋግጣለሁ አለ። በኦክቶበር 26 ቀን 1896 ዘጠኝ ክፍል ያለው ሰነድ አጤ ምኒልክ በፈለጉት አይነት ተዘጋጅቶ በሁለቱ መንግስታት መካከል ተፈረመ። በተጨማሪም ኢጣሊያኖች 10 ሚሊዮን ሊራ ካሳ ለኢትዮጵያ እንዲከፍሉ ተደረገ። የአድዋ ድል አርያነት አንድ የጥቁር ሀገር በዘመናዊ መሳሪያ የታጠቀን የአውሮፓ ጦር ማሸነፉ ዓለምን ያስገረመና የኢትዮጵያን ዝና ከፍ ያደረገ ነገር ግን ኢጣሊያንን ተሳፈረ ነበር። ይህ የአድዋ ድል በተለይ ደግሞ በባርነት ስርዓት ሲገዙና ሲጨቆኑ የነበሩ ሕዝቦች እነሱም ከተባበሩና ከተደራጁ ወራሪዎችንም ማሸነፍ እንደሚችሉ የተስፋ ጭላንጭል በህሊናቸው እንዲፈነጥቅ ምክንያት ሆነ። ይህ ጽሁፍ የአድዋን ድል 117ኛ ዓመት ምክንያት በማድረግ የካቲት 22 ቀን 2005 ዓ ም ተጻፈ።